ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማርነት ማርነት ንቅናቄ ሲአን አስታውቋል። ለውጡን ከፍተኛ መስዋዕትነት የተከፈለበት ብሎታል። ሲአን የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችንም አወግዛለሁ ብሏል። ሲአን ዛሬ ባወጣው ጋዜጣዊ መግለጫ በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ሲል አክሏል። ንቅናቄው የሲዳማ ሕዝብ ጥያቄ ነው ላለው የሲዳማ ክልልነት ጥያቄ መፍትሄ ለማስገኘት የታሰበው ውሳኔ ሕዝብ ሂደት የደረሰበትን ደረጃ መንግሥት ለሕዝብ እንዲያሳውቅ ሲአን ጠይቋል። ሪፖርተራችን ዮናታን ዘብዴዎስ ከሐዋሳ ተጨማሪ ዘገባ አለው። የስዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዶካ ሌላ ምሶ ዛሬ በሰጡት ጋዜጣዊ መግለጫ እንዳሉት ሲአን ለህዝብ ነጻነት ህዝባዊ ትግል ሲያደርግ የቆየና አሁን በአገሪቱ ታይቷል ያሉትን ለውጥ የሚደግፍ ክልላዊ ፓርቲ ነው። በዋሳ ከተማ በህዝቦች መካከል አለመተማመን እንዲኖርና ውከት እንዲፈጠር የሚያደርጉ ኃይሎችን ሲአን እንደሚያወግዝ ተናግረዋል። በዚህ በለውጥ ሂደት ውስጥ ምርጫው ሰላማዊና ፍትሐዊ ሆኖ ተጠናቆ በምርጫ የተሻለ ተቀባይነት አለው። ህዝብ መለርጦ መንግስት እስከሚቀበል ድረስ ሂደቶች በሙሉ መሄድ አለባቸው። በሰላማዊ መንገድ ብቻ ነው። በሁከት የሚገኝ የፖለቲካ ትርፍ የለም። በሁከት የሚገኘው ክሳራ ብቻ ስለሆነ ስለዚህ አንዳንድ ቦታዎች ሆን ተብሎ የሚፈጠሩ በተለይም በአዋሳ አካባቢ የሚፈጠሩ ችግሮች ህዝቡ ወደ ጥርጣሬ እንዲሄድ እያደረጉ ስለሆነ እና በስማቸው በመጥራት ጭምር ሚዛናዊ ያልሆነ ዘገባ በማቅረብ ልዩነት እንዲሰፋ የሚያደርጉ መደበኛና ማህበራዊ ሚዲያ እኩይ ተግባር ፓርቲው ያወግዛል ነው ያሉት። በተለይም ባለፉት ሳምንታት በአዋሳ አካባቢ የተፈጠሩ አንዳንድ ክስተቶች አሉ። ክስተቶችን አስመልክቶ አንዳንድ ሚዲያዎች እውነታውን በትክክል ፈልጎ ወይም አጣርቶስ በትክክል ምንጩና መነሻው ሳይታወቅ የሚተላለፉ ዘገባዎች ህዝቡን እርስ በርስ እንዲጠራጠር የሚያደርጉ ሆኖ አግኝተናቸዋል። በማስ ሚዲያውም አንዳንድ ሚዲያዎች በተዛባ ሁኔታ ህዝቡን እና አንዳንድ ቡድኖችን ታርጌት በማድረግ መግለጫ ሲሰጥ እየሰማን ስለሆነ ይህ ድርጅትም ኃላፊነት የሚሰማው ስለሆነ ስለ ከተማው ህዝብም፣ ስለ አካባቢው ህዝብም በክልል ላሉት ዜጎች ሁሉ ኃላፊነት በተሞላ ሁኔታ ሂደቶችን የሚከታተል ስለሆነ ይህ ሂደት ትክክል አለመሆኑን ለመግለጹ ነው። ዛሬ ጠረናችሁ ናቸው። ቀደም ሲል ለኢትዮጵያ ህዝብ በጭቆና ስር በነበረበት ጊዜ እያግዙ የነበሩ ስፔሻሊ በውጭ ሀገር ነገር ግን አሁን በሀገር ውስጥ የሚንቀሳቀሱ አንዱ እሳት የተሰኘው ሬዲዮ ጣቢያ የተፈጠረው እንዴት እንደተፈጠረ ገና ጥናት ሳይደረግ አንዱን የህብረተሰብ ክፍል ታርጌት በማድረግ አስተላልፈዋል። ያኔ ዘገባዎችን ሁሉም ማየት ይችላል እና አንዱ እሱ ነው። ዛሬ ቢቻላለም ከዚህ በፊትም እዚህ አዋሳ ላይ የተፈጠረውን ግጭት መስረት አድርጎ በከፍተኛ ደረጃ ያራገበው የጣቢያ ጣቢያ ነው። ሌላ ደግሞ በፌስቡክ ላይ የሚያስተላልፉት እሱ ሪፈር ማድረግ እንኳን ባይቻልም ነገር ግን በዋናነት የሚታየው ይሄ ነው። በሰላማዊ መንገድና በሀሳብ ልዕልና እንጂ ሁከት በመፍጠርና የህዝቦችን ሰላም በመንሳት የሚደረግ ትግል ተቀባይነት እንደሌለው ሊቀመንበሩ አመልክቷል። የፓርቲውን ባለሁለት ገጽ መግለጫ ቃል በቃል ለጋዜጠኞች ያነበቡት የሲዳማ አርነት ንቅናቄ ሲአን የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ እንዳሉት በአገሪቱ ባለፉት ስምንት ወራት ውስጥ አንጻራዊ ለውጥ ታይቷል። የተሰደዱ ምሁራን፣ ጸሐፊዎች፣ የፖለቲካ ድርጅቶችና የሚዲያ ተቋማት ወደ አገር መግባታቸው የለውጡ ማሳያ ነው ብሏል። ነገር ግን ይላል መግለጫው፣ ነገር ግን ከፍተኛ መስዋዕትነት የተከፈለበት ለውጥና ይህን ለውጥ ተከትሎ መታየት የጀመረው የዜጎች ሰብአዊና ዲሞክራሲያዊ መብት መከበርን ለመቀልበስ ሙከራ እየተደረገ ነው ይላል መግለጫው። ፓርቲው በመግለጫው ማንኛውም የግልም ሆነ የመንግስት ሚዲያ ሚዛናዊነቱ ያልጠበቀና ያልተጣራ መረጃ በማሰራጨት በህዝቦች መካከል መጠራጠር እንዲነግስ ከማድረግ መቆጠብ ይገባቸዋል ብሏል። ይህን ከፍተኛ መስዋዕትነት የተከፈለበትን የሀገራችን የለውጥ ጎዳናና ለመድፈቅ የሚንቀሳቀሱ ጸረ ለውጥ ኃይሎች በተለያየ ደረጃ እንቅስቃሴ እያደረጉ መሆናቸው የሚያሳዩ ምልክቶች ከመኖራቸውም በላይ አንዳ አንዳንድ የለውጥ ተጠቃሚ ሆነው ወደ ሀገር የገቡ ሚዲያዎች እና ታሪካዊውን ለውጥ በስጋት የሚያዩ አካላት ለአያለ ዘመናት ተዋደውና ተቀላቅለው በጋራ እየኖሩ ያሉ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች እርስ በእርሳቸው እንዲጠራጠሩና በውጤቱም እንዲደናቀፉ ለተቀን እንደሚታትሩ ለማወቅ ተችሏል። የክልሉ የመንግስት ስራ ኃላፊዎችም የብሔር መብት የሚጻረር ንግግር ከማድረግ መቆጠብ አለባቸው ብሏል መግለጫው። የስዳማ ወጣቶች ወይም እጀቶዎች የሰላም ኃይል እንጂ የስጋት ምንጭ አይደለም የሚለው ሲአን እጀቶዎች ለእኩልነትና ለህገመንግስታዊ መብት መከበር የሚያደርጉትን ትግል ሰላማዊ በሆነ መንገድ አጠናክረው እንዲቀጥሉ ጠይቋል። የስዳማ የክልል መሆን ጥያቄ ዘመናትን የቆየ የስዳማ ህዝብ ጥያቄ መሆኑን የጠቀሰው የፓርቲው መግለጫ የስዳማ ክልል የመሆን ጥያቄ ህዝብ ውሳኔ የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ንቅናቄው አሳስቧል። የመጨረሻ ምዕራፍ የሆነው ህዝበ ውሳኔ ወይም ሪፈረንደም ጊዜውን ጠብቆ እንዲካሄድ፣ ሂደቱም የደረሰበት ደረጃ ለህዝብ ይፋ እንዲደረግ አጥብቀን እናሳስባለን። ቪኦኤ ከመግለጫው በኋላ ሲአን ውስጥ የነበረው አለመግባባት መፍትሄ ማግኘቱን ለማጣራት ጥረት አድርጓል። በዚህ መሰረትም በመካከላቸው ተፈጥሮ የነበረው ልዩነት በሽምግልና እንደተፈታና የሲአን ሊቀመንበር የነበሩት ዶክተር ሚሊዮን ቱማቶን በመተካት አቶ ዱካሌ ላምሶ በሊቀመንበርነት ደሳለኝ ካሳመው ደግሞ በምክትል ሊቀመንበርነት መሾማቸው ተገልጿል። መልካ ድምፅ ራዲዮ ዮናታን ዘብጆስ ሐዋሳም